ከልደት ጀምሮ እስከ ጥምቀት በቤተክርስቲያናችን ማዕሌቱም፣ ቅዳሴውም፣ ዝማሬውም፣ ቅኔውም ሁሉም ያው የልደቱን ነው የሚናገረው። በቤተክርስቲያናችን ከጥምቀት በኋላ ደግሞ እንደዚሁ የጥምቀትን ነውና የልደት ዕለት ማቴዎስ ሁለትን አይተን ነበር። የሰባ ተገልን፣ የኮከቡን፣ የሳጥኑን፣ የእጣኑን፣ የወርቁን፣ የከርቤውን የሰባ ሰገልን ለጌታ መስገድ የመሳሰሉትን አይተናል። ባጭሩ ዛሬ ደግሞ የሉቃስ ወንጌል ምዕራፍ ሁለትን እናነብና ከዚያ ውስጥ አንዷን ቃል ወስደን በዛች እንደ እግዚአብሔር ፈቃድ ትንሽ እንነጋገራለን። የሉቃስ ወንጌል ምዕራፍ ሁለት ከቁጥር አንድ ጀምሮ በዚያ ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ይላል። ቄሬኔዎስ በሶሪያ አገር ገዥ በነበረ ጊዜ ኤሬኒዎስ በሶርያ አገረገዥ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ፀንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርን በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የመስራች ነግራቸዋለሁና፣ አትፍሩ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋልና፣ ይህም ምልክት ይሆንላቸዋል፣ ሕፃን ተጠቅሎ በግርግም ተኝተው ታገኛላችሁ። ድንገትም ብዙ የሰማይ ሠራዊት ከመላኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውን በጎ ፈቃድ አሉ። እንግዲህ አሁን እንደሰማ ነው። በዚያም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ነው የሚለው ከዚህ ትእዛዝ የተነሳ ያው እንግዲህ እመቤታችንም እነ ዮሴፍም ሁሉም ሊቆጠሩ ከናዝሬት ወደ ይሁዳ ሄዱ ነው የሚለው። ያው ኦግስጦስ ቄሳር ማለት እንግዲህ እንደሚታወቀው ጌታ በተወለደበት ዘመን በእስራኤል ምድር ማለት ነው። እስራኤል የሮም ቅኝ ተገዥ ነው የነበረችው እና የሮም ነገሥታት በእኛ ሀገር አጼ እንደማለት ይመስለኛል ቄሳር ነው የሚባሉት። እና በወቅቱ የነበረው ቄሳር አውግስቶስ ቄሳር በእስራኤል ያሉ ሕዝብ እንዲቆጠሩ ትዕዛዝ ሰጠ። ለፖለቲካው እንዲያመቸው ሕዝቡን ለመጠበቅ እንዲያመቸው ነው። እንደ ሀገራችን የቀበሌ ቆጠራ ማለት ነው። ለምን ያን ጊዜ የሮሙን ቄሳር ማለት ነፃ መውጣት አለብን የሚሉ እስከ እስራኤል ውስጥ ተነስተው ስለነበር እነሱንም ለመያዝ እንዲያመቸው ሕዝቡ እንዲቆጠር አዘዘ እና በዚያ መሰረት ከናዝሬት እንግዲህ ተነስተው እመቤታችንን ይዞ ዮሴፍ ለቆጠራ ሄዱ ነው የሚለው። እና የዳዊት ከተማ በነበረች ቤተልሔም በምትባል ቦታ አረፉ ይላል። ይህ ታዲያ ለሰው ምንም አይመስልም፣ ግን እመቤታችን ቤተልሔም ያረፈችበት ምክንያት አላት። አስቀድሞ በትንቢት ጌታ የሚወለደው በዳዊት ከተማ ቤተልሔም ውስጥ ቤተልሔም ውስጥ መሆኑን ነቢያት ተናግረዋል። ያ ይፈጸም ዘንድ ነው እና አሁን እዚያ የእንግዶች መቀበያ ቤት ሞልቶ ነበር፣ በቤተልሔም ከተማ እንደምታውቁት፣ እንዳገራችን ሀገራችን፣ እንግዳን መቀበል ባህላቸው ነበር እስራኤላውያን። እና እንግዶችን የሚቀበሉባቸው ቤቶች ሞልተው ወደ ግርግም፣ ወደ ዋሻ፣ ወደ በረት አጠገብ ሄዱ ሄዶችን በቤታችን ዮሴፍም ተከትሎ ሄደ። እና እዚያን እንዳደሩ ሌሊት የሰማይና የምድር ጌታ ስለኛ መድኃኒቱ ነው። በግርግም፣ በበረት፣ በፍግ ላይ ወደቀ፣ ማለት ተወለደ ነው። ለሊት ለእግዚአብሔር ተወለደ። እሱ ስለኛ ፍግ ላይ ይውደቅ እንጂ ቁጥር ስፍር የሌላቸው የሰማይ መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው አመሰገኑ። ባካባቢ የነበሩ እረኞችን ሳይቀሩ የእግዚአብሔር ምስጢር ሁልጊዜ ለየዋሃን ነው የሚገለጸው እውቀት ፍልስፍና ለሚፈትናቸው የእግዚአብሔር ጸጋ አይቀርብም። ግን የዋሃን ለሆኑ ሰዎች የእግዚአብሔር ጸጋ ቅርብ ነው እና መላእክት ሄደው በክንፋቸው ብርሃን እያበሩ ይዘዋቸው መጡ። በአካባቢ የነበሩትን ገበሬዎችንም፣ እረኞችንም እና ሄደዋዩ እንደተባለው እመቤታችን ታቅፈዋለች። ወድቀው ሰገዱለት እና ሄደው ምስክራቸውን ቀጠሉ የአለም መድኃኒት እሱ ጌታ ተወልደዋል። ነቢያት እንደተናገሩ ትንቢቱ ተፈጽሟል አሉ። ሰብአ ሰገል መጡ። ሄሮድስም ተቆጣ፣ ህፃናትን ጨረሰ። ጌታም እንደተነገረ ወደ ግብፅ ተሰደደ። መሬታችን ይዛው ተሰደደች። ተመለሰ፣ ስራውን ፈጸመ። በቀራንዮ ስለኛ ተሰዋ፣ ሞተ፣ ተቀበረ፣ በሀይሉ ተነሳ፣ በክብር አድረገ። አሁን በአባቱ ቀኝ ነው በመለኮቱ። አሁን ዓለምን የሚጠብቅ እሱ ነው። አሁን ከእኛ ጋራ ነው። ዳግም ይመጣል፣ ሙታንን ያስለሳል። ለዘላለም እኛ ከእሱ ጋር እንኖራለን። እና አሁን በዚህ ቃል ውስጥ እንኳን እንድንማርባት እንደ እግዚአብሔር ፈቃድ ያሰብኩት ቁጥር ስድስት ላይ ነው በዚያም ሳሉ የመውለጃዋ ወራት ደረሰ የበኩር ልጇንም ወለደች በመጠቅለያም በመጠቅለያም ጠቀለለችው ነው የሚለው ከታች መላኩ ምንድነው ያለ ለሰዎች ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህን ምልክት ይሆንላቸዋል ሕፃን ተጠቅሎ በግርግም ተኝቶ ታገኛላችሁ። እመቤታችን ተጠቀለለችው ሕፃን ደግሞ መላእክት ደግሞ ተጠቅሎ ታገኝታላችሁ ነው ያሉ እና ሄደው በጨርቅ ተጠቅሎ አገኝት እመቤታችን በጨርቅ ተቀለለችው ጌታ ምን እንዳይሆን ነው ስጋችን ስለተዋሀደ ስለለበሰ እንዳይ እንዳይ እንዳይበርደው ምክንያቱም ስጋችን ስለተዋሀደ እኛን የሚሰማን ነገር ሁሉ ይሰማዋል። ከኃጢያት በቀር እኛን ሆኗል እና በጨርቅ ተቀለለችው ነው የሚለው። በኋላ ሰብአ ሰገል ሲመጡ አሳይን ሲሏት ጨርቁን፣ የተቀለለችውን ጨርቅ ሲከፍቱት የሰማይና የምድር ጌታ ሕፃን ሆኖ ያገኙት እግዚአብሔር ገልጸላቸዋል። ወድቀው ሰገዱለት እና ቤተ ክርስቲያናችን ደግሞ አምላካችን ኢየሱስ ክርስቶስን አምና የዳነች ቤተ ክርስቲያን ብትሆንም፣ ልክ መሬታችን በጨርቅ እንደ ጠቀለለችው ቤተ ክርስቲያናችን ጌታን የጠቀለለችባቸው ብዙ ነገሮች አሉ። ጌታን የሸፈነችባቸው እነዚያ ሲገለጡ ግን ጌታ ነው። ለምሳሌ ያህል ይሄ ቤተ ክርስቲያን ራሱ ህንፃው በዚህ ቤተ ክርስቲያን ቤተ ክርስቲያናችን በዚህ ህንፃ ጌታን ጠቅላዋለች በታቦቱ ጌታን ጠቅላዋለች በዚህ በመስቀሉ ጌታን ጠቅላዋለች በሀገራችን ጸበል በጸበሎች ጌታን ጠቅላዋለች በበዓላት ጌታን ጠቅላዋለች በአቋማት ጌታን ጠቅላዋለች ለምሳሌ ያል በዚህ በህንጻው ነው። ይህ ህንጻ የማን ቤተክርስቲያን ተክርስቲያን ነው የሚባለው ስሙ ምንድን ነው? ይሄ ቤተክርስቲያን ቅዱስ ማርያም ቤተክርስቲያን ነው። አይደለም ቅዱስ ማርያም ቤተክርስቲያን ተክርስቲያን ነው። ይሄ መጠቅለያ መሸፈኛ ነው። ቅዱስ ማርያም ቤተክርስቲያን ይባላል። ይሄ ማርያም ቤተክርስቲያን ነው ይባላል። ነገር ግን ቅዱስ ማርያም ቤተክርስቲያን እንዲባል? በቤተ ክርስቲያናችን የተወሰነው ለምንድን ነው? እመቤታችን አምላክ ሆና ነው እንዴ? በዚህ ውስጥ የምትመለከው እሷነት አይደለም። በእመቤታችን ስም የሚጠሩ አብያተ ክርስቲያናት በሺ በሚሊዮን ቢቆጠሩ የሚጠሩት በሙሉ ቤትነታቸው እግዚአብሔር ነው ቤትነታቸው የእግዚአብሔር ነው። እግዚአብሔርንም ደግሞ የሚችለው ቤት ኖሮ አይደለም። ሰማይ ዙፋኑ፣ ምድሮ መረገጫ ናት። ስምሚወትን ቤት የለም። ነገር ግን ለልዩ ስሙ ልዩ ቤት፣ ለቅዱስ ስሙ ቅዱስ ቤት፣ ለክቡር ስሙ ክቡር ቤት እንዲዘጋጅ ፈቀደ። እሱም የሚመለክበት የእሷ ምልኮት ብቻ የሚፈጸምበት ቤት ስለሆነ የእግዚአብሔር ቤት ተብሏል። ስለዚህ ይህ ህንጻ ወይም ደግሞ በሀገራችን ያሉ የእኛ ጠቅላላ አብያተ ክርስቲያናት ህንፃዎች በሙሉ ቤትነታቸው የእግዚአብሔር ነው። በውስጡ የሚመለከው ኢየሱስ ክርስቶስ ነው። ለምን የማርያም ቤተ ክርስቲያን ተባለ? ረሳችሁ? ውስጥ ላይ ያግረን ነበሩ እንድትታሰብ ነው። መታሰቢያዋ ነው። በትንቢተ ኢሳይያስ ምዕራፍ ሀምሳ ስድስት ውስጥ ደስ የሚያሰኘኝን ነገር ለሚመርጡ እስከ ሞት ድረስ በቃል ኪዳኔ ለሚጸኑ ልጆች በቤቴና በቅጥሬ መታሰቢያቸውን አደርጋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። ዝክረ ጻድቅ ለዓለም ይህሉ፣ የጻድቃን መታሰቢያ ለዘላለም ይኖራል። የጻድቅ መታሰቢያ ለበረከት ነው። የቅዱሳን መታሰቢያ ለበረከት ነው። ይህን ሁሉ ስለሚል በዚህ ቃሉ መሰረት ድንግል ማርያም እንድትታሰብ ይህ አባባሉ ብዙ ጊዜ ስለሚወስድ ነው እንጂ እንደዚህ ሀገር አጠራር ትልቁን ስም አጭር አድርጎ መጥራት የተለመደ ነው አይደል? እንግዲህ በዚህ ሀገር በጣም ትልቁን ስም አጭር አድርጎ መጥራት የተለመደ ነው እና ብዙ ስንናገር ጊዜ ስለሚወስድ ነው እንጂ በትክክል አጠራሩ ሊሆን ነው ምንድነው ማለት ያለብን? የድንግል ማርያም መታሰቢያ የጊዜ የእግዚአብሔር ቤት የድንግል ማርያም መታሰበ የክርስቶስ ቤት ብሎ ግን ነው መጥራት የነበረብን። ግን አይኑራችን ስለሚያውቀው በእምነታችን ስለምንረዳ ባጭሩ የቅድስት ማርያም ቤተ ክርስቲያን እንላለን። የእሷ መታሰቢያ ያለ ማለት ነው። ስለዚህ አሁን እመቤታችንን ለምሳሌ አልጠቀስም እንጂ የገብርኤልም ሊሆን ይችላል፣ የሚካኤልም ሊሆን ይችላል፣ የጊዮርጊስም ሊሆን ይችላል፣ የተክለ ሃይማኖትም ሊሆን ይችላል። ማንኛቸውም የእግዚአብሔር ቅዱሳን ሊሆን ይችላሉ በዚህ ህንጻ የሚታሰቡት። አሁን የእነሱ ስም መሸፈኛ ነው። ድንግል ማርያም እንደተጠቀለለችው መጠቅለያ ነው፣ የእነሱ ስም መጠቅለያ ነው። በህንፃዎቹ ለእነሱ መታሰቢያ እንዲሆን ነው። ነገር ግን ገባ ሲሉ ማነው የሚገኙ የሚመለጠው ማን ነው? ኢየሱስ ክርስቶስ። አዳኙ ማን ነው? ኢየሱስ ክርስቶስ። የማርያም ቤተክርስቲያን ነው ተብሎ ስንገባ፣ አዳኝ ተብሎ የሚሰበከው ኢየሱስ ክርስቶስ ነው ይነበለው ወይ ምንም ምን በረከተው የመለኮታዊ ስለዚህ፣ ይሄ ህንፃው ድንግል ማርያም እንደጠቀለለችበት ጭቅ ድንግል ማርያም ለሰባ ሀገር ስትገልጥላቸው ኢየሱስ ክርስቶስ ነው። ድንግል ማርያም ቤተክርስቲያን ነው ተብሎ ሰዎች ሲገወዝ የሚያገኙት ኢየሱስ ክርስቶስ ነው እንጂ ድንግል ማርያም አዳኝ ናት ተብሎ በክርስቶስ ተተከታ አይደለም። ወደ ታቦቱ እንሄድ። የእመቤታችን ታቦት ተብሏል። የማርያም ታቦት ነው አይደል የሚባለው የማርያም ታቦት ነው። ለምሳሌ ይህ የማርያም ታቦት ነው፣ ባአነጋገር ባነጋገር ወይም ደግሞ ባጠራር። ነገር ግን ይህ ብቻ ሳይሆን የእመቤታችን የእመቤታችን ታቦቶች በብዙ ሺ በብዙ መቶ ሺ የሚቆጠሩ ይኖራሉ በሀገራችን አሉ። እና እነዚህ ሁሉ ታቦቶች የእመቤታችን ታቦቶች ናቸው። ምዞር የእመቤታችን ናቸው። ወታ የማን ነው? የአምላካችን የኢየሱስ ክርስቶስ ነው። በላዩ ላይ የተጻፈው ምንድነው? አልፋ ኦሜጋ፣ ፊተኛውና ኋለኛው መጀመሪያውና መጨረሻው ኢየሱስ ክርስቶስ የሚለው ነው። አገልግሎቱስ ምንድን ነው? አገልግሎቱ ለጌታ ስጋና ደም ለቅዱስ ቁርባን የክብር ዙፋን እንዲሆን በአባቶች በቀኖና ቤተክርስቲያን የተወሰነ ነው። ስጋውና ና ደሙን የተለየ አድርገን እንቀድስ፣ የተለየ አድርገን እንፈትት ብለን አባቶቻችን ሲያስቡ ድሮ ቃሉን ያሰማበት ክብሩን የገለጠበት በብሉ ኪዳን ታቦቱ ነው። ዛሬት ሁሉም በሱ ላይ አድርጉት ብሏል፣ ጌታችን ኢየሱስ ክርስቶስ በሱ ስም ስሙን በላዩ ላይ ጽፈን ለምን በዚህ በታቦቱ ላይ የጌታን ስጋና ደም ቅዱስ ቅርባንን ለምን አንፈትትበትም? ለምን አንቀድስበትም? አልወሰዱም። ስለዚህ ዛሬ በመሬታችን ስም የሚጠሩ በሚካኤል ስም የሚጠሩ በገብርኤል ስም የሚጠሩ በማንኛቸውም ቅዱሳን ስም የሚጠሩ ታቦታት በሙሉ ታቦትነታቸው የአምላካችን የኢየሱስ ክርስቶስ ነው። አገልግሎታቸው አገልግሎታቸው ለእሱ ሥጋና ደን የክብር ዙፋን እንዲሆን ነው። የቅዱስ ቁርባን የክብር ዙፋን እንዲሆን ነው። አገልግሎታቸው በላያቸው ላይ የተጻፈው እንዳልኳችሁ ነው። ነገር ግን ለምን የማርያም ታቦት፣ የጊዮርጊስ ታቦት፣ የጆሬ ታቦት፣ የተክለ ሃይማኖት ታቦት፣ የአቦ ታቦት ለምን ተባሉ? ለምን ተባለ? መልሱልኝ። እንዲታሰቡ እንዲታሰቡለት፣ ልጆቹ ስለሆኑ፣ ባለማሪዎቹ ስለሆኑ፣ የወንጌል ገበሬዎች ስለሆኑ፣ አንገታቸውን እስከ መስጠት ድረስ እሱን ስለወደዱ፣ እስከ ሕይወት ፍጻሜያቸው ድረስ ስላፈቀሩ፣ ስለመሰከሩለት እንዲታሰቡለት ፈቃድ ይሆን ይህ የአሜሪካን ፕሬዚደንቶች ጥሩ ስራ ሰሩ ተብሏል። እንግዲ መንገዶች ሁሉ በሙሉ የሞቱቱ ምንድነው? አዳምስ፣ ዋሽንግተን፣ ጀፈርሰን እንደዚህ የሚባሉ አሉ። ስጠይቅ ላላውቀው ነበር ስጠይቅ የመሪዎች ስምረዋል። በጣም ግሩም ነው። በጣም ጥሩ፣ በጣም ግሩም ነው። ደግሞ አንዳንድ ትልቅ ስራ የሰሩ በዚህ ሀገር እንደዚህ ነው። ደግሞ እነዚህ እንኳን ማለት ነው በምድሩ በምድራዊ ስራ ስለሰሩ መታሰቢያቸው እንዲሆን ተብሎ ሀይል ተቀረጸላቸው። የኮከብ ቅርጽ ተሰጣቸው። መንገድ ተሰየመላቸው። ሌላ ብሌላም እንግዲህ ካምፓኒም ሁሉ ይኖራል እና የእግዚአብሔር ቅዱሳን ደግሞ የሚታሰቡት በአሜሪካ ፍሩ አይደለም፣ በሆሊውድ ኮከብ አይደለም፣ ኮከብ ቅርጽ አይደለም፣ ወይም በካምፓኒዎች አይደለም። የእግዚአብሔር ልጆች የሚታሰቡት በእግዚአብሔር ቤት ነው። በእግዚአብሔር ቤት ነው። ስለሆነም እነዚህ ታቦቶች ሁሉ የእሱ ሆነው የአምላካችን የኢየሱስ ክርስቶስ ክብር መግለጫዎች ሆነው ሳለ እንዲታቀቡለት የማርያም ታቦት፣ የጊዮርጊስ ታቦት፣ የሚካኤል ታቦት፣ የእንትን ታቦት ይባላል። ይህ ምስጢር ያልገባቸው ግን የቱር ጉዳዮች የሆኑ እነዚህ ኦርቶዶክሶች የአማልክቶቻቸው ብዛት። አዳኝ አንድ ጌታ አምላክ አንድ ጌታ እሱ ብቻ ነበረ። ግን መንገዱ እሱ፣ በር እሱ እንዴት ነው ሕይወት እሱ ግን፣ እነዚህ ግራና ቀኛቸውን ያለዩ ወንጀል ያልተሰበከላቸው ይኸው ማርያም ማዳኝ ናት የታወጡ የገብርኤል ያለው የሁሉ ጋጋታ የአማልክት ብዛት ነው ይላሉ። ስላልገባቸው ሊሆን ይችላል። ስላልገባቸው ስለሆነ እንዲገባቸው እንጠለያለን። የእነሱም ተውት፣ የእኛ ነው ማለት ነው። ምናደርገውን እያወቅን ማድረግ አለብን። ተመልከቱ እንግዲህ አምላካችን ኢየሱስ ክርስቶስ በታቦቱ ተጠቅልሏል ማለት ነው። እንግዲህ ድንግል ማርያም በቤተልሔም በጭርቅ እንደተጠቀለለችው ተጠቀለለችው ይህን የተጠቀለለው ታቦት ገባ ብለን ስናየው ማነው የሚከብረው በዚያ ቦታ ላይ? አምላካችን ኢየሱስ ክርስቶስ። የማን ስም ነው ያሉ? የሱ ምን የሚነው? አልፋ ኦሜጋ፣ ፊተኛውና ኋለኛው፣ የዘላለም አምላክ ኢየሱስ ክርስቶስ ከሰማይ በታች ከምድር በላይ ያለ ጉልበት ሁሉ ነዚህ ስሚንበርገቅ የሚለው ስም ነው የተጻፈበት እንዴት አይነት ደስታ ሌላው ስዕሎች ነው። ውሰዱ አምላካችን ኢየሱስ ክርስቶስ በቅዱሳኑ ስዕሎች ሁሉ ተጠቅሏል። ለምሳሌ በእመቤታችን ስዕል እንውሰድ። ያን ስዕል ውሰድ፣ ያን ስዕል ውሰድ። ያ ስዕል የማን ስዕል ነው የሚባለው? የማን ስዕል ነው የሚባለው? ያ ስዕል የእመቤታችን ስዕል ነው የሚባለው። ያንም ስዕል ብናየው ወይንም ስዕል ብናየው የእመቤታችን ስዕል ነው የሚባለው። ግን ገባ ስዕል ሆኖ እንግዲህ መሸፈኛ ይባላል ህምሎ የተጠቀለለበትም ገባ ስንል ግን ማንም የምናገኘው? ኢየሱስ ክርስቶስን። ምክንያቱም እመቤታችን ማን ናት? የሰማይና የምድር ጌታ እናት፣ አምላክን እንድትወልድ የታደለች እናት፣ የታደለች ድንግል። ያ ተያዘች፣ ምንድን ነው ያለ መድኃኒት ኢየሱስ ክርስቶስ አያችሁ። የተገለው ማለት የተሸፈነው የተጠቀለለ፣ ሲገለጽ ያለ መድኃኒት ኢየሱስ ክርስቶስ ነው በዚያም ስዕል ያለው ዞሮ ዞሮ ወደ እሱ ነው ማለት ነው። ለምሳሌ በዚህ መስቀል ተጠቅሏል ብለናል። በዚህ መስቀልም ተጠቅሏል። ድንግል ማርያም የጠቀለለችውን ሕፃን አሳዩን ብለው ሰባተ ገልሳ ኢየሱስ ክርስቶስ። አሁን ይሄን ነገር እንጠቀምበታለን፣ መስቀሉ እና እንሳለመዋለን። በቤተ ክርስቲያናችን ጉልላት አርማም ላይ ሆነዋል። አርማችን ባጠቃላይ የዓለም ቤተ ክርስቲያን አርማ ነው። የነፃነት አርማ ነው። ይህ መስቀል ምንድን ነው? ወደ ታሪኩ ገባ ስንል ወደ ታሪኩ ገባ ስንል የሰማይና የምድር ቤታ በአጭር ቁመት በጠባብ ደረስ ተወስኖ ራሱ በፈቀደው በወደደል መጠን ለነቢያት ባናገረው መሰረት እንደ ቃሉ ስለ እኛ መሳይት ሆነልን። ስለኛ መሳይት ሲሆን በዚህ መስቀል ላይ ነበረ፣ በእንደዚህ አይነት ቅርጽ ነበረ የተሰቀለው። ይሄ በቀኝ ያለ ምንድን ነው? ቀኝ እጆ ያረፈበት በችንካር የተቸነከረበት። ይህ ምንድን ነው? በዚህ ያለን ግራ እጁ በችንካር የተመታበት ግራ እጁ ያረፈበት እሰላይ ያለው ምንድን ነው? ራሱ አክሊለሶት የተደፋበት። እስከታስ ያለው ምንድነው? እግሮቹ ያረቡበት በችንካር የተሰለክሩበት። እህት ምንድነው? ጎኑ ጎኑ በቆር የተወጋበት። ምንድነው? በአጠቃላይ የምናየው እዙ ላይ ደሞን ከዘመን ወደ ኋላ ተመልሰን ከቦታ ወደ ኢየሩሳሌም ወደ ጠራኔ የሄደ በመንገት ሄደን ስናየው ደሙን ነው በዚህ መስጠል ላይ የምናየው ነገር ግን እንዲህ ስናየው እንዲግሙ ላይ የተጠቀለለ ነው። ወደ ምስጢሩ ገባ ስንል ግን የክርስቶስን ደም ነው እዚህ ላይ ሲፈስ የምናየው ሲንጠፈጠፍ የምናየው። ያ ደግሞ ለዲያብሎስ መገጠጫ ነው፣ ለእኛ ደግሞ ህይወት ነው። እዚህ ላይ የምናየው የክርስቶስ ሥጋ ሲቆረስ ነው። የአለቱ ቁስል ነው፣ የአለቱ ስቃይ ነው። ለእኛ ግን የኃጢአታችን ቁስል ፈውስ። በእንጨት ላይ ተፈጥሮ የኃጢአታችን ቁስል ፈወሰው ይላል ቅዱስ ጴጥሮስ። ገባ ስንል እንደዚህ ነው እንስማዋለን ለምን ነው የዚህ ምለ የተጠቀለለ ነገር ነው? ለምንድን ነው የምንስለው? በውስጡ በረከት ልክ በሙሴ በትር የኤርትራን ባህር የመክፈል ኃይሉን እንዳስተላለፈ፣ በሙሴ በትር የአለቱን ሸንጥቆ ዋን የማፍለቅ ኃይሉን እንዳስተላለፈ፣ በታቦቱ የዮርዳኖስን የሞላውን ሆን የመክፈል ኃይሉን እንዳስተላለፈ፣ በታቦቱ የፍልስጤማውያንን ጣዖት የማንቆጣቆጥ ኃይሉን እንዳስተላለፈ በኤልያስ መጠምጠሚያ በሚታየው በሚጨበጠው በምልክቱ የዮርዳኖስን የሞላውን ወንዝ ለመክፈል ኃይል እንዳስተላለፈ ወይም ደግሞ በኤልሳ በሞተ በመቃብሩ በዚያ በአጥንቱ የሞተውን ሰው ለማስነሳት የሞተ ሰው ኃይልን ለማስነሳት ኃይሉን እንዳስተላለፈ ወይም ደግሞ በአዲስ ችባል ከእናቱ ማህጸን ጀምሮ እውር ሆኖ የተወለደውን ሰው ዓይኑን ለማብራት በውሃው ኃይሉን እንዳስተላለፈ በቅዱስ አዋል ጨርቅ ወደ ቆመ በተገኘው አጋንንትን ለማባረር በጳውሎስ ቁርጥራጭ በሚታየው በሚጨበጠው አጋንንትን የማባረር ሀይሉን እንዳስተላለፈ፣ ደግሞም በሚታዩ በሚጨበጡ ነገሮች እግዚአብሔር ልጆችን በዚህ ሀይሉን እያስተላለፈ ይባርክ እንደነበረ፣ ዛሬ በዙሪያችን ያሉ አጋንንትን ለማባረር ኃይሉን ደግሞም እኛን የመባረር ለእኛ ጸጋውን የመስጠት እዛውን ደግሞ በዚህ በሚታየው በሚጨበጠው በዚህ በምልክቱ በመስቀሉ ያስተላልፍልናል ብለን አምነን እንስማዋለን። ይህ ሲሆን ክርስቶስን አገኘ ነው ማለት ነው። እንዲሁም በተጠቀለለ ግርዝ ብለን የምንስመው ከሆነ ከተቀለለ ክርስቶስን ገልጽን ካላየ ነው ማን እንደሆነ አናየውም ማለት ነው። እንደዚህ ገባ ስንል ግን የተገለጠ ነው ክርስቶስ ያለበት ነው የሱ ገብ ያለበት ነው የሱ ስም ያለበት ነው የሱ ማራን ያለበት ነው ምስክር ያለው ወደ ጸበሉ ወደ ጸበሉ የሀገራችን ጸበሎች አሉ የኪዳነምህረት ጠበል አለ የጊዮርጊስ ጠበል አለ የሚካኤል ጠበል አለ የገብርኤል ጠበል አለ የአጎ ጠበል አለ ምን ቁጥር ስለ እነዚህ ጠበሎች በሙሉ የፈጠራቸው ማን ማን የፈጠራቸው አምላካችን ኢየሱስ ክርስቶስ ጥሩ ወደ እነዚያ ጠበሎች ካንሰር የያዛቸው ሰዎች ክፉ መንፈስ የያዛቸው ሰዎች ልዩ ልዩ ደሮ የያዛቸው ሰዎች ወደ እነዚያ ቀበሎች ሄደው በሀገራችን ይሰወታሉ። ይሄ የታወቀ ነው፣ የተረጋገጠ ነው። ይሰወታሉ። የእነዚያን ሰዎች ክፉ መንፈስ እንደሆን ክፉ መንፈሱን ያባረረው ኃይል ካንሰር እንደሆን ካንሰሩን ነጥሎ የጣለው ኃይል ጠቅላላ የበሽታ አይነቶችን ነጥሎ የመጣል ኃይሉ የማን ኃይል ነው? ነገር ይመስል የአምላካችን የኢየሱስ ክርስቶስ ኃይል። የማርያም ጠበል እንዲሆን ህሙማንን የመፈወስ ኃይሉ የሱ ነው። የገብርኤል ሲሚካኤል፣ ያቦ እነዚህ ጠበሎች እንዲሆኑ በዚያ ውስጥ ህሙማንን የመፈወስ ኃይሉ የሱ ነው። አጋንንትን የማባረር ኃይሉ የሱ ነው። ታዲያ ለምንድ የማርያም ጠበል፣ ጊዮርጊስ ጠበል፣ ሚካኤል ጠበል፣ ገብርኤል ጠበል የተባር ለምንድ? እንዲታሰቡለት ጸሎታቸውን በዚያ ውስጥ ስላለ የእነሱ ጸሎትም እኛ እንደሚረዳን ለማመን ለማረጋገጥ ቃል ኪዳናቸው እኛ እንደሚረዳን ለማረጋገጥ እና እንዲታሰብለት የቅዱሳን መታሰቢያ ለበረከት ነው ስለሚል ጸሎታቸውን ምንጃቸውን ከመተማመን ጋር ሆነ ቀዶ ማለት የመፈወት ኃይሉ የክርስቶስ ነው። አጋሪት ነው የማባረር ኃይሉ ኃይሉ የክርስቶስ ነው። ስለዚህ ገልጾ ላላያቸው ጸበሎችን ይደናበራል ውስጡን በእግዚአብሔር ቃል ገልጾ ላላያቸው ይደናገራል ከመደናገሩ የተነሳ ይኸው እነዚህ ኦርቶዶክሶች ያማለክቶቻቸው ያዳቸው ያዳኛቸው ብዛት በላይ በሰማይ በታች በምድር እንድልበት ዘንድ ሌላ ስም አልተፈጠንም ያ ስም ኢየሱስ ክርስቶስ የሚለው ነው ይላል የሐዋርያት ሥራ ምዕራፍ አራት ቁጥር አስራ ሁለት ላይ ግን እነዚህ የአዳኝ ብዛት የገብርኤል ጠበል የሚካኤል ጠበል የምትና የማርያም ጠበል ይውላችሁ እንግዲህ ተመልከቱ ታዲያ እነዚህ ጋር እንዴት እንኖራለን የሚሉ ምናልባት ገጥሟችሁ ይሆናል። ገልጦ ያለማየት ነው። የተጠቀለለውን አሳየን ብሎ ቃሉን አሳየን ብሎ ቤተ ክርስቲያን አሳየን ብሎ ቤተ ክርስቲያንን አለመጠየቅ ነው እንጂ ይህ ነገር ጸበሎችን ሲገለጡ በውስጣቸው ያለው ኢየሱስ ክርስቶስ፣ በውስጣቸው ያለው የመንፈስ ቅዱስ ኃይል ነው። የመለኮት ኃይል በዓላቱን እንውሰድ። በዓላቱን ያው ናቸው በአንድ ልደታ ብንል፣ በሁለት ዮሐንስ ብንል፣ በሦስት ምን ባሳ ብንል፣ በአራት ምን ብንል፣ በእነዚህ በዓሎች ሁሉ ስናይ በዓሎች ገሌ በዓል ነው እንላለን። ዛሬ የተጠቀለለ ነው ገባ ስንል ግን መሰረቱም ጉልላቱም ኢየሱስ ክርስቶስ ነው። ነገሮች ሁሉ እየክርስቶስ ናቸው። ይህን መቋሚያ ውሰዱ ያል መቋሚያ ነው። ይህን መቋሚያ ውሰዱ። ይህን መቋሚያ እራሱ የተጠቀለለ ጸጋ ነው። ተገልጦ ሲታይ ሲተረጎም ለምን ይመስላችኋል? እኛ መቋሚያ ንሆን እንደዚህ መርጌቶች የሚዘሙት ወደ ላይ እና ወደ ታች፣ እስቲ ስ ኛ ንድ ያስ ተመልከቱ። ስርአት እግዚአብሔር ሁሉ እየተናገሩ ሀሌሉያ እያሉ የሀገራችን ምሁራን ወደ ላይ ይወስዱታል። ወደ ላይ ይወስድና እንደዚህ እንደዚህ አዞርና መልሰው ወደ ታች ይመስታል መሬቱ። እንደዚህ ሲያደርጉት የእኛ ጌታ ለእኛ ስትል ሰው በወንክ ጊዜ በቀራያኔ በዋልክ ጊዜ እጣነቶችን በፍኝ እንዳልሰፈርክ ሁሉ የተጠሙትን አጠቅተህ እንዳላረካ ሁሉ ዓለምን እንዳልመገብክ ሁሉ እጽዋትን እንዳላጠጣህ እንዳላለመለም ሁሉ ተጠማ በዋልክ ጊዜ በውሃ በርታ መራራ ሐሞት ቆምጣጭ ሰጡህ።

አሁን ዝርዝር የማልጨረሰው ነገር ሁሉ የተጠቀል ምስጢሩ ከገባን ጠቅልላ ያቆየችን ወርቅ ሁሉ ከገባን እሷን ለማገልገል እንሻማለን። ተሻሙል አገልግሎት በእውነት ኢትዮጵያውያን ስልቶች ሞራን እያላችሁ አሁን የወርድ እንትን ምንድን ነው? ምርጫ ተብሎ ደግሞ በአዲስ ይቀየር ሲባል አስመራጮች በተቸገሩ ነበር። ለምን እንደዚህ ይሆናል? በእውነቱ ለምን ለአገልግሎት እንኳንና ተጠይቃችሁ በመልካም ፈቃደኝነት እኔ ምንን እንኳን እንዴት አላላችሁ። እንዴት ከዚያ ኮከብ እንለት የኢትዮጵያውን ንጉሥ የአረቦችን ንጉሥ እየመራ ወስዶ ጌታ ካለበት ቤተልሔም አደረሳቸው። ያ ኮከብ የልደት ዕለት የተነጋገርንበት የማቴዎስ ወንጌል የነገረለት የማቴዎስ ወንጌል የሚመሰክርለት ያ ኮከብ የማይናገረው የማያየው ሕይወት የሌለው ግዑዝ ፍጥረት፣ እሱ በተፈጥሮ ብርሃኑ ከእግዚአብሔር በታዘዘው እያበራ እየመራቸው ሄዶ ሄዶ ሄዶ ቤተልሔም ላይ ጌታ ካለበት ላይ ሲደርስ ቆመ። ምልክቱ ያ እንደነበር ተረድተው ስለነበር ሲሄዱ አገኙት። ሀሳባቸው ተፈጸመ፣ ደስታቸው ተደመደመ። እያንዳንዳችሁ እኮ ከዋክብት ናችሁ እኮ የተማራችሁት እውቀት እኮ ኮከብ ነው የሚያበራ ነው ማቴዎስ አምስት ላይ ምንድን ነው የሚለው አንድ ሰው የተሰጠውን ያለውን መብራት እንዴት እንቅብ ውስጥ ይደብቀዋል እጋን ውስጥ እንዴት ይከተዋል እጋን ውስጥ ከገባ እንቅብ ከተደፋበት ብርሃኑ አይታይም መቅረዝ ላይ ካለ ግን ብርሃኑ ለሁሉን ይበራል። መቅረዝ ላይ ይውጣ እንጂ እውቀታችሁን ምንታደርጉት ነው ጉልበታችሁን ምንታደርጉት ነው ጊዜያችሁን ምን ስታደርጉት ነው? ይገባኛል። የአሜሪካ ኑሮ ከባድ ነው። ልጅ ወልዶ ማሳደግ በዚህ ሀገር ከባድ ነው። ሰርቶ መግባት ከባድ ነው። ያለባችሁን ቀንበር፣ ያለባችሁን ጫና፣ ያለባችሁን ችግር መተን ተረድተነዋል። ሆኖም ግን ልክ እንደ ችግሩ ልክ እንደ ሆኖም ግን ልክ እንደ ችግሩ ልክ እንደ ስራ ልክ እንደ ህይወት እኮ ነው። ይህ እኮ ከህይወታችን አንድ መሆን አለበት። ከኑሯችን ሲሆን አብልጠን ለማየት አለብን። አልኳችሁ እኮ ከእምነቱም አልፈን ከዘላለማዊ ህይወትም አልፈን እኮ ይቺው ናት እኮ ናት ፊደሉን ያቆየች፣ ይቺው ናት እኮ ናት ቋንቋውን ያቆየች፣ ይቺው ናት እኮ ናት ቅርሱን ያቆየች፣ ይች እኮ ናት እኛ መሆናችንን ያቆየች። እኮ እሷው ናት እሷን እንጠብቃት ማለት የምትችሉ አትሳቀቁ ፈተና እነዚህ ላይ አሰሩም ከዚያ ውስጥ ገብተን እንትን አንልም። ይህ ዘካምንም በየትኛውም ማኅበራዊ ኑሮና በየትኛውም ድርጅት፣ በየትኛውም የሥራ ቦታ ፈተና የሌለበት የለም። ፈተና የሌለበት የለም። አንዳችን ለአንዳችን ፈታኝ ካልሆንማ፣ በመካከላችን ፈተና ከሌለንማ፣ ማኅበራችን በዙሪያቸው በዙሪያችን አጋንንት የሚፈትኑን ክርስቲያኖች መሆናችን ቀርቶ የመላእክት ማኅበር ነው ማለት ነው። ወይም ዲያብሎስ ከሰራዊቱ ታስሮ ወደ ገሃነም ተጥሎ ዓለም አልፋ ሌላ መንግስተ ሰማያት ተገልጣ የዘላለም ሕይወት መንግስተ ሰማያት ናት። ማለት በዚያ ነው ሰላም ብቻ ያለው። በዚያ ነው ፍቅር ብቻ የሚገኘው። በዚያ ነው ደስታ ብቻ የሚገኘው። በምድር ኩርንችት እሾህ ነው። እንቅፋት ነው። ያለንበት ዓለምም የውጃ ዓለም ነው። ቤተ ክርስቲያኗን በተለይ ለውጃ ወደኋላ ኋላ አይንም አንዲት ነገር ልንገራችሁና አንጨርስ። አንድ የውሃ ገበሬ እንዳልኳችሁ፣ መቼም እምነት ከተየውህ ልብ ጋር ነው የሚገኘው። ከእውቀት ጋር እንዲሆን እውቀቱን እግዚአብሔር ከባረከው የበለጠም ነው። ግን ፍልስፍናው፣ እውቀቱ ለሚታገለው ሰው እንዴት ሊሆን ይችላል? መለኮት እንዴት ተገኘ? እንዴት ሰው አሜሪካ ወደ ባህር እን የፍልስፍናው፣ የተማሪያ የሚዋጋው ሰው የእግዚአብሔርን ጸጋ በብዛት ማግኘት አይችልም። ብዙ ጊዜ ምናኔ፣ ቆራጥነት ፍጹም ሃይማኖት ከውሃ ነው የሚገኝ እና አንድ የውሃ ገበሬ ነበር። ሳለም ቤተ ክርስቲያን ይገሰግሳል፣ እግዚአብሔርን ቃል ይወዳል፣ አምላኩን ይወዳል፣ እንደው ቤተ ክርስቲያኑን ይወዳል፣ ሃይማኖትን ከህይወት በላይ ያስቀድማል። አልበቃውም፣ ገበሬ ነው እና ገዳም መግባት አለብኝ ብሎ ገዳም ይገባል። ቤቱን ሁሉ ትቶ ከሚስቱ ጋር ተማክረው፣ ሚስቲቱ ሌላ ሴት ገዳም ትሄዳለች። ልጆቻቸው ደርሰዋል፣ ጎጆ ወጥተዋል። እሱ ግን ቀሪ እድሜን በምስጋናና በጸሎት ብቻ መሸኘት አለብኝ ከደንበርተኛ ጎረቤቴ ጋር ሳልጣላ ለኃላፊ ዓለም ብዬ ብሎ ባልየው፣ ብላ ሚስቱ በየእንትናቸው ገዳም ይገባል። የሴቷ ታሪክ አልተጻፈም። የወንዱ ነው የተጻፈው። ይሄ ምን አለው? ሰላም ገጥማትም ሊሆን ይችላል የሷ እሱ ሲሄድ። በደንበር ይጣሉት ከነበሩ፣ በጉርብትና ይጣሉት ከነበሩ፣ በስራ ቦታ ይጣሉት ከነበሩ በዚህ በዓለም ውስጥ በሚያገናኛቸው በማንኛቸውም ነገር ይጣሉት ከነበሩት ሰዎች የበለጠ የመነኩሴው ምላስ ሾው ነው ይቆይበታል። ገዳም ሲገር ቆቡ ሾህ፣ ቀሚሱ ሾህ፣ ስራው ሾህ፣ ፈተናው የበለጠ የበለጠ የበለጠ እሳቱ ነው ያገኘው። በጣም ይደለግጣል። እሱ ያሰበው እንግዲህ እነሱ አጋንንትን ተዋግተው ያሸነፉ እንደ መላእክት በመካከላቸው ፍቅር ብቻ ያለ በመካከላቸው ፈተና የሌለ ይሄን አስቦ ነው የሄደው እና ያ ሳይሳካ ቀርቶ የጥፍ ጥፍ ፈተና ይገጥመዋል። እንዳይመለስ ውሻ ወደ ትፋቱ እንደሚመለስ እንደዚህ አየው። አማኝ ገበሬ ነው። ምን ወሰነ? የተጻፈውን ነው እንትን የምንላቸው ምን ይወስናል ሰውየው? ከእንግዲህ ባለም የነበሩ ጓደኞችን እነሱን የማስቀይም ከሆኑ ከነሱ ጋር ስኖር ፈተና ከገጠመኝ የተሻሉ ናቸው ብዬ ገዳም ስመጣ ደግሞ የበለጠ ፈተና ከገጠመኝ ራሴን መቅጣት አለብኝ። ከስጋዬ ጋር ብቻ መዋጋት አለብኝ። ውሃ ከሌለበት፣ ምግብ ከሌለበት፣ ቅጠል ከማይታይበት አሸዋ በረሃ ወድቄ በጸሎት ብቻ ወደ እሱ መማጠንና ውሰደኝ ማለት አለብኝ። ራሴን በረሃብ ቀጥቼ ወደ እሱ መሄድ አለብኝ። ሌላ አልፈልግም ይል እና በዚህ ቆርጦ በረሃ ይገባል። በረሃ ገብቶ ይወድቃል። በዚህ አካባቢ ደግሞ እንትን ስለነበር ይሄ በጋ ዋኤ ዋይ ስለነበረ ማለት ይህ ሙቀት ስለነበረ ቅጠሎች ሁሉ ረግፈው በአካባቢ የነበሩ ዛፎች እሾህ ብቻ ነው ያላቸው። እና አሁን ወድቆ ያለቅሳል፣ ተንበርክኮ ያለቅሳል፣ ተኝቶ ያለቅሳል። እንዴት ኃጢአት በዚህ ምድር በዛ? እንዴት ርኩሰት በዚህ ምድር በዛ? እንዴት ራስን መግዛት አልተገኘም? እንዴት ዲያብሎስን ድል ማድረግ አልተገኘም? እንዴት ይህቺ ምድር የፈተና ምድር ናት? እያለ ያለቀሰ። ጌታዬ፣ እባክህ ውሰደኝ። ውሃም አልፈልግም ምግብም አልፈልግም፣ ምንም አልፈልግም። እኔ የምፈልገው አንተን ነው። እባክህ የምትወስደኝ ቀን አሳጥረው እያለ ያለቅሳል። ለእንደዚህ አይነት የእግዚአብሔር ልጆች እግዚአብሔር ቅርብ ነው። መልአክ ላከለች እና አንድ መልአክ ተላከና እ ሲነግረው መልአኩ ለዚያ ለገበሬው የሞተላህ አምላክ የወደድከው ኢየሱስ ክርስቶስ እንዲህ ብሏል አለው። እግዚአብሔር መልስ ምን አለ? እንደዚህ የምትወደኝ ከሆነ

የማይወሰንኩበት አይደል ስጋ ኃይልና እንዴት አይነት ፍቅር ቢኖረው ነው? እና እንዴት አይነት የተባረከ ሰው ቢሆን ነው? ደህና ደህና ታላላቅ የሆኑ ሀይለኛ የሆኑ እሾሆችን ይቆርጥ ይቆርጥና ያመጣ ይደረድርና እዚያ ሾ ላይ እንደው እንዴት አይሰማችም? እዚያ ሾ ላይ ቁሜ የጸለ ያለው ሲል ያ ያለቀ ስጋው ደግሞ ከዚያው ብሶ ደግሞ ስጋውን አልፎ አጥንቱ እሾሁ ያን አልችለው ሲል ደግሞ ሲቀመጥ መቀመጫውን እሾሁም አንቺ ሲል እዚያ ላይ ሲተኛ ጀርባው ልክ እንዲህ እየተገላበጠ እሾው በሙሉ ተከሰከሰ፣ በሰውነት ውስጥ እሱ ይፈልግ ሞት እና ደግሞ ከእግዚአብሔር የመጣውን ወደኋላ ማለት አልፈልግም። ወስ በሁለተኛው ቀን የእግዚአብሔር መልአክ መጣ። ሾውን በሙሉ ለቀመለት ከሰውነት ውስጥ የነበረውን ኃይድ ስላለው የእግዚአብሔር መልአክ ወረንጦ ይዞ ደግሞ እንትን ትልዞስ እየለቀሰ ቁልፍ ዞ እየለቀሰ ሳይሆን በተሰጠው ኃይል በቃሉ ብቻ ሾህን አባረረው። ሰውነቱን በልቶ የጠገበ የብዙ ጊዜ ኃይል ያለው ገበሬ እንዲሆን አደረገው። ያ እግዚአብሔር መላክ ከእግዚአብሔር በተሰጠው እና ሌላ ሁለተኛ መልእክት ይዤ ልመጣ አለ። ምንድን ነው? እኔ እንኳን እዚህ ሾህ ላይ የቆምክ፣ እዚህ ሾህ ላይ የተኛ፣ እዚህ ሾህ ላይ ደግሞ እየተቀመጥ እንድትጠልኝ ጨካኝ አልነበርኩም። ያንም ማለት አልነበርም አልነበረም በምሳሌ እንድትረዳው ነበር። ይሁን እስከዚህ ድረስ በራስ የጨከንክ ከሆንክ እንዴት እሾህ ላይ ተቀምጠህ ከጸለይክ፣ እሾህ ላይ ቆመህ ከጸለይክ፣ እሾህ ላይ ተኝተህ ከጸለይክ፣ እሾህ የሆነ የወንድሞችን ጠባይ እንዴት መቻል አቃተህ? እኔ እሾህ ያልኩ ይህን ሳይሆን የወንድሞችን የመነኮሳቱን እሾህ ጠባይ ነው። ወደው ሳይሆን አጋንንት ነው የሚፈትኗቸው። አንዱ አንዱን እየፈተነው ነው ያንቺ ነህ ብታልፍ ነው እውነተኛ የኔ መናኝ እውነተኛ የኔ ምስክር እውነተኛ የኔ ሰማይ ትሁኚ ማለት ነው ብዬ የምመሰክርልን እሾ ያ ነው፣ ይህ አይደለም። የበለጠው እሾ ይለው ምንም ማለት አልቻለም። ክበር ተመስገና፣ ለጸጋውም ተሰጥቶታል፣ ተሰጥቶታል። ሄደ። ከዚያ በኋላማ እንደ መ እንደ ጅራፍ የሚገርፈው የመነኮሳት እሾ ለእሱ ልብስ ነው፣ ይሆን ሙቀት ነው የሆነው ሳይጉታ ቤት ወዴት ነው? የነሱን ነገር አይሰማም፣ ስራውን ብቻ ነው የሚያየው። እና ያን የመነኮሳት የአሁን የወንድሞችን መጥፎ ጠባይ ችሎ በሰማይትነት ማለት ነው ህይወቱን ለፈጣሪው አስረከበ ይላል። በእኛም እንደዚህ ሁኝ፣ በአገራችንም እንደዚህ ሁኝ። አንዱ ጎሳ ለአንዱ ሾህ ነው፣ አንዱ ክፍለ አገር ለአንዱ ሾህ ነው፣ አንዱ ጎረቤት ለአንዱ ሾህ ነው፣ አንዱ ለአንዱ ሾህ ሆኗል ዛሬ። ሌላው ቀርቶ ሚስት ለባል ሾህ፣ ባል ለሚስት ሾህ ልጆች ለወላጆች እሾህ፣ እኛ ለምእመናን እሾህ፣ ምእመናን ለእኛ እሾህ። ሁላችንም እሾሆች ሆን። ፈተና ውስጥ ነው ያለ። ነው የክርስትና ህይወት መለኪያው። ታዲያ በክርስቶስ ደም በቅዱስ ቃሉ ፈተናን እሾውን እየጠቀጠቁ መሄድ ነው። ስንጨክን ለመሄድ ደግሞ እሱ ለስላሳ መንገድ ያደርገዋል። ጅራፉን ልብስ ያደርገዋል። እና እንደ ጦር የሚወጋውን ቃል መልካም ያደርገዋል በጀሯችን። እና ክርስቲያኖች ፈተና የሌለበት ጓዳ የለም ፈተና የሌለበት ማጀት የለም። እንኳን በክርስቶስ ደም የታጠበች ቤተ ክርስቲያን እንኳን ሌላ ተስፋ ያላት ሌላ ዓለም ያላት የዘላለም ሕይወት ያላት ቤተ ክርስቲያን ቀርቶ ነገ ጠዋት የምታልፈው አገራችን እንኳን የቱን ያህል ፈተና እንዳሳለፈች፣ አሁንም የቱን ያህል ፈተና ላይ እንዳለች። ያለ ፈተና አሜሪካ እዚህ የደረሰው ዝም ብሎ ያምሰላችሁ ሎተሪ ደርሶት አይደለም። ስንት ደም ፈሶ ስንት ፈተና አልፎ ነው አምሳ ውስጤት አንድ ላይ ሆኖ አለምን የሚገዛው እና ፈተና የሌለበት ስለሌለ እንደ ወደዚያ ወደ ቤተ ክርስቲያን ሄዶ ማገልገል መዘምራኑ ገብቶ ማገልገል ጥሩ ነበረ። በወርድም ገብቶ ማገልገል ጥሩ ነበረ። በእናቶች ማህበርም ገብቶ ማገልገል ጥሩ ነበረ። ወይም ደግሞ በነገር ሁሉ ማገልገል ጥሩ ነበረ። እህ ኡፍ የሀበሻ ጠባይ ምኑ ይቻላል? አንተ ማን ሆነ ነው ሀበሻ። እንደው አይገርማችሁ፣ ሰው ራሱን ይፈድባል። ሀበሻ ጋር መስራት እንዴት ይቻላል? እንደው እንደው፣ አይ አይ፣ ኢትዮጵያውያን ጋር እንኳን አልተባለ ይሻላል እንዴ? የሀበሻ ደግሞ የሁሉም ስም ነው እና እንደዚህ የሚለው ቃልም አይን መድብን፣ ወጣቶች ዘምሩ፣ የስነ ጽሑፍ ችሎታ ያላችሁ ግጠሙለት፣ ጻፉለት። እንዳለፉት ሰዎች በዚህ በተሰጣችሁ እውቀት ስራ ስሩ። ስራ እንስራ። ስራ ንስራ። ቤተ ክርስቲያናችን እናጠናክር። ይህን እግዚአብሔር ለጊዜው ሰጥቶናል። ቦታው ደግሞ ያመችም የተሻለ እንፈልጋለን ካል በእጃችን ከሆነ ይሄን ደግሞ እንትን ብለን በሀገራችን ነው ቤተ ክርስቲያን ተሽጦ ቤተ ክርስቲያን የማይገዛው እዚህ ሀገር የምታዩት ነው። ባህሉ ነው። ይሄ ለአንዱ ሰተን ለአንዱ ደሞኛ ወደ ተሻለው ሄደን ካቴድራል የሆነ ገዝተን በዚያው ትምህርት ቤት ያለው እንትን ገዝተን ልጆቻችን እምነታቸውን ኢየሱስ ክርስቶስ ብቻ ሳይሆን እንሱ በሰጣቸው ኩራት እሱ በሰጣቸው ጸጋ እንዲደሰቱ ፊደላቸውን፣ ቋንቋቸውን እንግዲያ እናንተስ አትችሉ። ደረስንበት፣ ስቃያችሁን እንደውም ልጃችሁን የምታዩትም አይመስለኝ እንኳን ልታስተምሩት ምክንያቱም ሁለቱም ስራ ይሄዳሉ። ልጁ ብቻውን ነው በሞግዚት ነው የሚውለው። የብዙዎቻችሁ እንደው እንዳየሁት ልጆቻችሁን ለማስተማር እድል ያላችሁ ሰዎች ጥቂቶች ናችሁ። አልቻላችሁ፣ ማስተማር እየፈለጋችሁ አልቻላችሁ። አሜሪካ ከባድ ነው። እንደው አይገርማችሁም? እንደ መልካም ዘመድ ጠያቂ ቢሉ አሰብስቦ ሲመጣ እንዴት እንደቻላችሁት በጣም ነው የሚገርመኝ። እና በጣም ከባድ አገር ነው። እንኳን ለእናንተ ለፈረንጆቹም ከባድ መሆኑን ደረስንበት። የምታዩት ፈረንጅ ሁሉ እንደ ቅላቱ አይምሰላችሁ፣ እንደ ልብሱ አይምሰላችሁ። ጭንቅላት የለም፣ አልቋል አልቋል። የእናንተ ነዋል። ግማሽን አያስብም። ለምን? የጭንቀት ኑሮ ነው የሚኖሩ። ቤት ዳ ነው፣ መኪናው ዳ ነው፣ ልብሱ ሳይቀር ዳ ነው። በዳ ነው የሚኖረው። እንደ ዕዳ ያለበት ደግሞ አይተኛም። በዚህ ዓይን በዚህ ሀገር መኖር ከባድ ነው። ስለዚህ ልጆቻችሁን እራሳችሁ ለማስተማር ፊደላችሁን ለማስቆጠር ከባድ ነው። ስለሆነ ምነው ዛሬ ልጆቻችሁ እንኩ እስቲ አማርኛ ንቡ ሲባል በጣም ያሳዝን ነው። ሳነቡ የቀሩት ለዚህ መድኃኒቱ ምንድን ነው? ጥሩ ቤተ ክርስቲያን መግዛት ትምህርት ቤት ያለው እንደዚህ ትምህርት ቤት ሲዘጋ ሳመር ምንም ይባላል። ብዙ ጊዜ ያለው በዚህ ሀገር በጊዜዎች ሁሉ እረፍት ጊዜ ሲገኝ ልጆቻችሁን ለእኛ ተሰጣላችሁ። እኛ እኮ ሌላ ስራ የለንም። ፊደል ምንቆጥረማሁን ለዚ አለው እናንተን ያስተማሩም አባቶቻችሁ ናቸው። በትምህርት ቤት ሳይሆን በዛፍ ስር እኮ ነው። እሳርና ፊደሏን ትዝ ትላችኋለች ያቺ አስር ሳንቲም ፊደል አባባ መምሩ፣ አባቶቻችን ካህናት በዛፍ ስር ሆነው እጃችን ይዘው ሀ ሁ ሂ እያሉ በዛፍ ስር እኮ ነው ያስተማሩን። ምናልባት አሁን ትምህርት ቤቶች ከተቋቋሙ የተወለዳችሁ አዲሶቹ አታስታውሱ። እኔ ግን እንደዚያ ዛፍ ስር ነው የተማርኩ በአቅሜ እና እንደዚያ ነው ያስተማሩን። እኛም አለን ፈቃደኞች ከሆናችሁ እናንተም በበጎ በበጎ ፈቃደኝነት ታስተምራላችሁ። ያለዚያም ደግሞ ዛሬ የፈረንጅ አሽከር የሆነ ሁሉ ቤተ ክርስቲያኑ እየሰጠችው እንትን ቢያስተምር ለልጆች እንትን ለማስተማር ላይሰንስ ያለው ቢኖር የሌላ ተገዥ ከመሆን የራሱን ወገን ቢያገለግል ነገሩ ያለ እንትኑ ቸኩ ላይ ነው። ምን ቸገረው? ምን ቸገረው? እና እንደዚህ አድርገን ራሳችን እናበርታ። እስቲ ደው ሎስ አንጀለስ ኦርቶዶክሳውያን፣ ሎስ አንጀለስ እስቲ በእምነት ብቻ ሳይሆን የሀገር ወዳዱ ህዝብ እንዲያ ሀያ ሺህ ህዝብ ቢኖር፣ ሀያውን እንተ አስሩ ሺ አስር አስር ብር በወር ቢያዋጣ ስንት ለሚሆኑ፣ አስሩ ሺ አስር አስር ብር በወር ቢያዋጣ ስንት ለሚሆ መቶ መቶ ሺ ብር በሁለት ወር የዚህ ቤተ ክርስቲያን ሄደ፣ አለቀለት፣ አለቀ። ሁለት መቶ ተከፈለ። ከዚያ ደግሞ መቶ ሺህ ብር ዳውን ፔይመንት ተከፈለ። የሚሊዮን የሁለት ሚሊዮን ብር እንትን ትልቅ ካቴድራል ይገዛል። ልጆች እንደልባቸው መዝናኛው፣ መጫወቻው፣ ትምህርት ቤቱ ምኑ ይኖራል። ልጆቻችን ማስተማር እንችላለን። ከዚያ በኋላ በአሜሪካን ቢኖሩ ጥሩ ነው፣ በአውሮፓ ቢኖሩ ጥሩ ነው፣ በአረብ ሀገር ቢኖሩ ጥሩ ነው። ራሳቸውን እንዳያጡ፣ እምነታቸውን እንዳያጡ ነው እንጂ በዚህ ቢኖሩ በሰለጠነው ዓለም ቢኖሩ ብዙ ነገር ነው የምንጠቀመው። አገራ የምትጠቀመው በብዙ በውዝ መልክ ነው። ዛሬ እስራኤል ከ145% ኢኮኖሚው በውጭ ጀቦቿ ነው ይባላል። ሌላም ሌላም ብዙ ነገር አለ። ለሀገር ውስጥ የሚጠቅሙ ነገሮች የዛች ሀገር ህዝብ በውጭ አገር ቢኖሩ እሱ ባወቀ ነው ህዝቡንም የበተነው። ግን የስንፍና ቀን ነቀዝ አይብላል እባካችሁ። የኤሊ ተፈጥሮ የሆነ አስጋሚ ዝም ብሎ ምንም ምንልበለ እንቅልፋን የሆነ መንፈስ አያዘን። እንበርታና እንጠናከር ቤተ ክርስቲያናችን እሚያዝ ልጆቻችን እናስተምር እና እንዲያው መልካሙን ነገር እንዳናይ የጠቀለለን መጥፎ ነገር እግዚአብሔር እሱን ይቀለደልን በእውነት ነገር ግን በአምላካችን በኢየሱስ ክርስቶስ ህይወት ውስጥ ለዘላለም ተጠቅለን ክፉ ነገር እንዳናይ እሱም እንዳያሳየን ሁልጊዜ ከእኛ ጋር ይሁን እግዚአብሔር የተመሰገነ प्यारे

దెక gutనె 9గె density